ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ሄኖክ የለም፣ መስታወት አራጋው እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። የዛሬው ሰኔ 19 2009 ዓ ም የጋቢና ቪዮኤ ዝግጅታችን ከመደበኛው ተምች የተለየ ና ከዚህ ቀደም በአፍሪካ ተከስቶ የማያውቅ የቆሎምና የማሽላ ሰብል እየመረጠ የሚያጠቃ ተምች በኢትዮጵያ ተከሰተ ሰዎች ወደ ተለያዩ ዞኖች በኒሻንጉል፣ ጋምቤላ አሁን በቅርብ ደግሞ በአማራም እና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎች በማካለል ላይ ያለ በጣም አውዳሚ እና ጸረ ሰብል የሆነ ተባይ ነው። የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ናቸው ይዘናቸዋል። በሌላ ዘገባ ደግሞ በመላ ብሪታንያ በተካሄዱ ምርመራዎች በትንሹ ስልሳ ሰማይ ጠቀስ ህንጻዎች የደህንነት ምርመራውን ማለፍ ሳይችሉ ቀርተዋል። እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። እርምጃውን ተከትሎ ባሳለፍነው አርብ ስምንት መቶ አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩበት ከነበረው አፓርታማ እንዲወጡ ተደርጓል። ከእነርሱም መካከል ኢትዮጵያውያን ይገኙበታል። የሳዑዲ አረቢያ የምህረት አዋጅ መጠናቀቅን እየተመለከተ ዘገባ አለን። መንግስት ባለው ጊዜም በቀጣይም ጊዜ ዜጎችን ለመመለስ የሚያደርገውን ጥረት አጠናክሮ ይቀጥላል። የቆረጥ ነው። አዎ፣ ግማሹን የሳዑዲ ግማሹን የኢትዮጵያ ነው። አሁን ከአቧ እስከ ሪያድ በሳዑዲ ማለት ነው። ከዚህ እስከ ኢትዮጵያ ደግሞ በኢትዮጵያ እንዳይ ከየታ እንከፍላለን። እንዳ በሳዑዲ አየር ሁለት ሺ ሁለት መቶ ሪያል በመርከብ ደግሞ በባህሪ ደግሞ ሺ አምስት መቶ ተብሎ በጣም ህዝብ ተጨናንቋል። በጣም ሰወል ውስጥ ነው ያለ ነው። ቀደም ሲል ያደመጣችሁት የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለምን ሲሆን፣ ተያይዞ ያደመጣችሁት ደግሞ አብሃ ከተባለ የምዝገባ ጣቢያ የሚገኙ ተመላሾችን ነበር። ስለ ዲጂታል ዴሞክራሲም ዘገባ አለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማርኛ ላይ በቀጥታ በሚተላለፍ ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ ዜና እናስቀድም ዜናዎቹን ልናስደምጣችሁ በድጋሚ ተመልሰን መተናል ቀዳሚው ዘገባችን ወደ ኢትዮጵያ ያመራል ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ እንደሚችል ተገለጸ። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደጠቆመው ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢምቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎቹ አመልክተዋል። ላለፉት ሀያ አምስት ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ አስራ አምስት እስከ አስራ ስምንት ዲግሪ ሴልሽስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ተጨማሪ መረጃ በምሽቱ የጤና ዝግጅታችን ላይ ተከታተሉ። ወደሚቀጥለው ዜናችን ስናልፍ ደግሞ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ባለፈው አመት በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ሲረዱ እርምጃ ያልወሰዱት የዲሞክራቲክ ፓርቲዋ እጩ ሂላሪ ክሊንተን ያሸንፋሉ ብለው በማመናቸው ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ሲአይኤ የጥቅምት ወሩ መጨረሻ ምርጫው ከመካሄዱ ሶስት ወራት አስቀድሞ በነሐሴ ወር የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩናይትድ ስቴትሱን ፕሬዝዳንታዊ ምርጫ ዋጋ ለማሳጣት በምርጫው የትራምፕ ተፎካካሪ ክሊንተን አቋማቸው እንዲዳከም ከተቻለም እንዲሸነፉና ትራምፕ እንዲያሸንፉ የሳይበር ጥቃቱን በቀጥታ ማዘዛቸውን አረጋግጧል። ዝርዝሩን የማታው ፕሮግራማችን ላይ ያዳምጡ። አድማጮች ለሰዓቱ ያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ መደበኛው ተምች የተለየና ከዚህ ቀደም በአፍሪካ ተከስቶ የማያውቅ የበቆሎና የማሽላ ሰብል እየመረጠ የሚያጠቃ ተምች በኢትዮጵያ በስድስት ክልሎች መከሰቱን የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። የሚኒስቴሩን ህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑን ማምሻውን አነጋግሬያቸው ነበር። የበቆሎና የማሽላ ሰብል እየመረጠ የሚያጠቃው ይህ ተምች አሜሪካን ተምች የሚል ስያሜ እንደተሰጠው የህዝብ ግንኙነት ኃላፊው አቶ አለማየሁ ብርሃኑ ይናገራሉ። የአሜሪካን ተምች ያለበት ሶል አርምወርም የተጠራው በእንግሊዝኛ ስያሜው መካከለኛ አሜሪካ አካባቢ ስለተከሰተ እና እሱ የዝናብን ወቅት የተከሰተ የሳትራት ወይም ደግሞ በራሪ ብራብሮ ብሮ የምትፈጥረው ትል ነው ሶል አርምወርም የተባለው ማለት ነው። ስለዚህ በቀጥታ ሌላ ስላላገኘ ነው። ፖል አርምሆርን ወይም የአሜሪካን ትምት ብለን ስያሜ ሰጥተነዋል። ጊዜው ሌላ ስያሜ ስላላገኝም ማለት ነው። ከአራት ወራት በፊት በአፍሪካ ናይጄሪያ፣ ኡጋንዳ፣ ኬንያ መጀመሩን የገለጹት አቶ አለማየሁ ከዛ በኋላ በደቡብ ኢትዮጵያ ቤንች ማጂ ዞን አድርጎ ወደ ኢትዮጵያ መግባቱን ይናገራሉ። ከዛ አድማሱን በማስፋት ወደ ኦሮሚያ ክልል ወደ ተለያዩ ዞኖች፣ ቤኒሻንጉል፣ ጋምቤላ አሁን በቅርብ ደግሞ በአማራም እና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎችን በማካለል ላይ ያለ በጣም አውዳሚና ጸረ ሰብል የሆነ ሰባይ ነው። ይህ የተምች አይነት በአፍሪካም በኢትዮጵያም ተከስቶ የማያውቅ ከዚህ ቀደም ሲያጋጥም ከነበረው የመደበኛ ተምች ፍጹም የተለየ እንደሆነ ይናገራሉ ኃላፊው። መደበኛ ሰምቻለሁ። ቀደም ብሎ በተለያዩ ጊዜ ሲከሰት የነበረና ከአርሶ አደሩም ከመንግስትም ቁጥጥር ውጭ ያልወጣ በየጊዜው የምንከላከላቸው የተለያዩ ተባዮች ነበሩ። በባህሪው ይሄ በጣም የተለየ ከመሆኑ ጋር ተያይዞ በተለይ ከሰማንያ በላይ እጽዋትን የሚያጠቃ ተዛማች ወይም ደግሞ አገር አቋርጦ የመጣ ተምች ከመሆኑ ጋር ተያይዞ ባህሪው ልዩ አድርጎታል ለጊዜው አሁን እያጠቃ ያለው በቆሎና ማሽላን ነው እየመረጠ ነው የሚያጠቃው ተምቹ ይህ ተምች በኢትዮጵያ ከታየበት ጊዜ ጀምሮ ባለው በጥቂት ወራት ውስጥ የበቆሎ ሰብልን ማጥቃት ጀምሯል ትልቁ በጣም በምግብነትም በተለያየ ሁኔታ አገልግሎት ላይ እየዋለ ያለው በሀገራችን እንደምታወቀው የበቆሎ ምርት ነው ከአንድ ሚሊዮን ሄክታር በላይ ነው የዚህ የበቆሎ ምርት ሸፍነው ያለን በሀገራችን ይህንን የበቆሎ ምርት ወደ አንድ መቶ አርባ ስድስት ሺህ የመሬት ሽፋኑን አካሏ እስካሁን ይሄ ተምስ መቶ አርባ ስድስት ሄክታሩን ደግሞ ሙሉ በሙሉ አወደመ ማለት ሳይሆን፣ አልፎ አልፎ ሲከሰትም አንድ ሄክታር የሚሆን የተወሰነች ቦታም ቢሆን አንድ ከተከሰተ አጠቃላይ ዙሪያው ነው እኛ የምንይዘውና የማጥቃትና የመስፋፋት ባህይ ስላለው አጠቃላይ ወደ መቶ አርባ ስድስት ሺህ ነው አካል ነው ያለው። እስካሁን ግን ዞሮ ዞሮ ሙሉ በሙሉ ያወደመበት ሁኔታ የለም። አቶ አለማየሁ ይህንን አዲስ አይነት ተምች ለመከላከል እየተደረገ ያለውን ጥረት ያስረዳሉ። እና ይህንን ለመከላከል ባለው በሀገር ውስጥ በነበረው መደበኛ የኬሚካል ጸረ ተባይ መድኃኒት ነው እየተጠቀምን ያለ ነው። እና እንግዲህ እነዚህ ተዛማጅ የሆኑ ተባዎችን በዋናነት የፌዴራል መንግስቱ በተለያየ መንገድ እገዛ ያደርጋል፣ ይከላከላል። ክልሎችም የራሳቸው ሚና አላቸው በዚህ ውስጥ። ስለዚህ ከፌዴራል መንግስት እስካሁን ወደ አንድ መቶ ሺህ ሊትር ኬሚካል ጸረ ተባይ የተላከበትና የተላከበት እና ርጭት እየተካሄደበት ያለ ሁኔታ ያለ። በዋናነት ግን በባህላዊ መንገድ በተለይ የዚህ ፎል አርሚ ዎርም ወይም የአሜሪካ ተምች ተብሎ የተጠራውን የሕይወት ዑደቱን ወይም ደግሞ ላይፍ ሳይክሉን ለማቁረጥና ለማቋረጥ ከሀገሪቱ ለማስወገድ በለቀማና በተለያዩ ባህላዊ መንገድ ለማስወገድ ነው ጥረት እየተደረገ ያለው። በዚሁም አንዳንድ የገባበት አካባቢ ውጤት እየተገኘ ነው ያለው። ይህን ተምች በቀጣይ ከስሩ ለማጥፋት አርሶ አደሮች፣ ወጣቶች፣ ተማሪዎችና በዚህ መስኬ የተሰማሩ በሙሉ ተጠናክረው በመስራት የበለጠ ጉዳት እያደረሰ እንዳይሄድ መከላከል አለባቸው ብለዋል አቶ አለማየሁ ብርሃኑ። በመጨረሻ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የነበረው ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በዋሽንግተን ሰዓት ዋን ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19ና 25 ሜትር ባንድ በ12110 እና በ1558 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል። ፌስቡክ ላይቭም የሚከታተሉን ላይቭ አዝቤዊ አማሐሪክ ላይ ሊያገኙን ይችላሉ በቀጥታ በዋሽንግተን ዲሲ አቆጣጠር ዋን ፒኤም ላይ ኢትዮጵያ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜ እንደግመዋለን። ዝግጅቱን ከምሽቱ አስራ ሁለት ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ አንድ ሰዓት ጀምሮ እስከ አንድ ሰዓት ተኩል ድረስ ያገኙናል። ይህንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው። በዚሁ አጋጣሚ እንግዲህ ፌስቡክ ላይ ባስ ላይም ገብተው ሰብስክራይብ ቢያደርጉ ለእነሱ ኖቲፊኬሽኑ ልጅ ይሰጣል። ሰብስክራይብ አድርጉ። አት ቪዮኤ አማሀሪክ ላይ ጋቢና ቪዮኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ 2 ሰዓት ላይ I'm feel man I ምዕራብ ለንደን ውስጥ በቅርቡ ግሬንፌል የተባለው 24 ፎቆች ያሉት የመኖሪያ ህንፃ በእሳት ጋይቶ የ79 ሰዎች ህይወት ከጠፋ በኋላ ተመሳሳይ አደጋዎችን ለመከላከል በብሔራዊ ደረጃ ምርመራ ተጀምሯል። በዚሁ መሰረት ከትላንት በስቲያ ቅዳሜና ትላንት እሁድ በመላ ብሪታንያ በተካሄዱ ምርመራዎች በትንሹ 60 ሰማይ ጠቀስ ህንፃዎች የደህንነት ምርመራውን ማለፍ ሳይችሉ መቅረታቸውን ባለስልጣናት አስታውቋል። ምርመራው እንደሚቀጥልም ተናግረዋል። የማህበረሰብና የአካባቢው መንግስታዊ መስሪያ ቤት ብሔራዊ የእሳት መከላከያ ደህንነት ምርመራውን በሚያካሂድበት ወቅት ስጋት ባሳደሩ ሌሎች በርካታ ህንፃዎች ላይ የሚኖሩ ሰዎችን ለደህንነታቸው ሲባል እንዲያስወጡ ታዘዋል። እርምጃውን ተከትሎ ባሳለፍነው አርብ ስምንት መቶ አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩበት ከነበረው አፓርታማ እንዲወጡ ተደርጓል። ከእነርሱም መካከል ኢትዮጵያውያን ይገኙበታል። ሰለሞን ክፍሌ የአስቸኳይ ጊዜው መመሪያ ሰለባ የሆነ አንድ ኢትዮጵያዊ አነጋግሯል። በተከታይ ዘገባው ባሳለፍነው አርብ ከአምደን ከተሰኘው የለንደን ቀበሌ በአጭር ጊዜ ማስጠንቀቂያ ቤታቸውን እንዲለቁ ከተደረጉ ነዋሪዎች አንደኛው አቶ አለባቸው ደሳለኝ ይባላሉ። በለንደን የኢትዮጵያውያን ማኅበረሰብ ዘንድ የታወቁ ንቁ ተሳታፊ ናቸው። በግላቸው ጥረት በከፍተኛ ወጪ ያሰባሰቡት የኢትዮጵያ የባህልና ሌሎችም ቅርሳቅርስ አላቸው። ሰላም አቶ አለባቸው። ጤና ይስጥልኝ አቶ ሰለሞን። የመጀመሪያው የእሳት አደጋ ከደረሰበት ህንጻ እናንተ ምን ያህል ርቃችሁ ነው የምትኖሩት? እኛ በሰሜን ለንደን ነው የምንገኘው፣ እነሱ በምዕራብ ነው። ምናልባት ረዘም ያለ ርቀት አለን። በትክክል ባለፈው ቃጠሎ ሰባ ዘጠኝ ህይወት መጥፋቱ ነው የተነገረው። የሚያውቁት ነገር አለ ኢትዮጵያውያን ይኖሩበት እንደሆነ? ከሞቱት ውስጥ ከሞቱት ውስጥ ሰባት የሚሆኑ ኢትዮጵያኖች አውቃለሁኝ እዚያ ውስጥ ከሞቱት ውስጥ ማለት ነው እና እነዚህ ኢትዮጵያውያኖች በተለይ አሁን ባሉበት ሁኔታ እየሄድኩም በሀዘናቸውም አብሬ ተካፍያለሁኝ። የሻማ መብራቱንም ሆነ ለቅሶዋቸውንም በሀዘናቸው ወቅት አብሬ እዚያው ነበርኩኝ። ባለፈው አርብ ለደህንነት ምርመራ ሲባል እንድትለቁ ስትታዘዙ ወዴት ሄዳችሁ? የተዘጋጀ ነገር ነበር በወቅቱ? እኛ ከስራ ነው የመጣነው፣ አርብ እለት ነው እና ወደ ቤታችን ልንገባ ስንል መግባት እንደማንችል እና ከፍተኛ አደጋ ስላለ ያንን ለመከላከል ሲባል አሁን ለጊዜው የተዘጋጀው የስፖርት ሴንተር አለው እና እዚያ ስፖርት ሴንተር ውስጥ ጊዜያዊ መጠለያ አድርጋችሁ ተጠቅማችሁ፣ ሆቴሎችም ከተገኙ በተለይ ልጆች ላላቸው ደካማ ሽማግሌዎች ለሆኑት አንዳንድ እርዳታዎችን ለማድረግ እንደሚችሉ ነው የተገለጸልን። በአጭር ጊዜ ውስጥ ንብረት ለማውጣት እንደምትቸገሩ እረዳለሁ። ምን አደረጋችሁ? ያን በሚመለከትስ በጣም አስደንጋጭ ሁኔታ ነው የገጠመን። ምክንያቱም ገና ምንም ያሰብነው ነገር የለም። አጭር የሆነ ማስጠንቀቂያ ነው የተሰጠው። በጣም ሾርት ኖትስ ነው እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። ሁለተኛው ነገር ደግሞ ያሳስበን እስከ ዛሬ ድረስ በዚህ አፓርታማንት ስንኖር ለደህንነት ዋስትና አልነበረንም ማለት ነው እና የቴናንስ አግሪመንታችን ራሱ ከአምደን ካውንስል ትክክል አልነበረም እያደርገው የነበረው በሚል ሁኔታ ብዙዎቹ ተቃውሞ እያሰሙ አንወጣም እስከ ማለት ድረስ ደርሰዋል። አሁንም ድረስ አንወጣም ብሎ የተቀመጡ ወደ ሶስት አራት አምስት ሰዎች አሉ። ከእነሱም ውስጥ አንዱ እኔ ነበርኩኝ። በተለይ የራሴን ቅርሶችና ታሪኮችን ለመጠበቅ በሚያስችለው ሁኔታ እዚያው አብሬ እነሱ ጋር እቃጠላለሁ ብዬ እምቢ ብዬ ነበር። መጨረሻ ሌጋል አክሽን እንወስዳለን በማለት ሆቴል እንድንይዝ ስላስገደዱን ወትቻለሁ። አዎ እረዳለሁ። እርስ በተለይ እጅግ ውድ የሆኑና ታሪካዊ የኢትዮጵያ የተለያዩ ቅርሳ ቅርስ አለዎት። ምን አደረሱት ያን ሁሉ አልባሳትና ሌላ ሌላውንም ቅርሳ ቅርስ? አዎ ምንም ለማድረግ አልተቻለም። በተለይ ይህንን ቅርስ እንግዲህ የአንድ ሀገር ህዝብ የማንነት መገለጫ አሻራ ከመሆኑ ባሻገር ታሪኩን፣ ባህሉን፣ ጥበቡን፣ ስልጣኔውን፣ ወጉን፣ ልምዱን የሀገሪቱን የተፈጥሮ ውበት የሚያሳይ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። በአመዛኙ የሰው ልጅ የፈጠራ ውጤቶች ናቸው እና የነዚህ ቅርሶች ጠቀሜታ ደግሞ የታሪክ ሰነድ እንደመሆናቸው መጠን ምንም ማድረግ በግሌ ምንም ማድረግ አልቻልኩም። እና እነዚህ ለታሪክ ተመራማሪዎችም ሆነ ለስርዓተ ትምህርትም ዝግጅት ሆነ ለከፍተኛ ለአርኪዮሎጂ ስርዓት ጥቅም ላይ ያለው በር የሚከፍቱ ቁልፎች ናቸው። መሰረታዊ ቁልፎች ናቸው እና ህዝቡም አልተረዳም። አብዛኛው ኢትዮጵያኖች ደግሞ ይህንን ነገር ሊያግዙና ሊተባበሩ የሚገባ ሁኔታ ስለሆነ እኔ በዚህ አጋጣሚ ያው እኔ ሰፊ ጥሪ ነው የማደርገው። ሰለሞን በጥ ምንም ማድረግ አልቻልኩም ብቻዬን እኔ እስካሁን ድረስ ጠብቅ ያለው ያሉትን ሁኔታዎች ግን በእንዲህ አይነት ተመሳሳይ ቢልዲንግ ውስጥ እነዚህን ነገሮች ማስቀመጥ እጅግ በጣም ትልቅ አደጋ ነው ያለው። እና አሁንም እዛው ነው ያሉት ቅርሳ ቅርሶቹ አዎ ቅርሳ ቅርሶቹ እዚያ ነው ያሉት እና ምንም ማድረግ አልተቻለም እና አሁን ከዚያ አውጥቶ በጣም አስተማማኝ በሆነ ቦታ ላይ ለማስቀመጥ የሚያስችሉ ሁኔታዎች የተዘጋጁ ነገሮች የሉም ድንገተኛ በመሆኑ ሁኔታ የተነሳ እነዚህን ድንገተኛ የሆኑ ችግሮችን ለመቋቋም በጣም አስቸጋሪ ነው በአንድ ሰው ኃይል እነዚያን አውጥቶ ተከራይቶ ለነዚያ ዋስትና ሊሰጡ የሚችሉ ኢንሹራንሶችን ገብቶ ለማስቀመጥ በጣም ካቅም በላይ ስለሆነ ምንም ማድረግ አልቻልኩም። በሌላ በኩል አሁን እንደምንሰማው ከህንፃዎች ውጫዊ ልባስ ጋር የተያያዙ አንዳንድ ለእሳት ቃጠሎ አስጊ ናቸው የተባሉ ነገሮችን ካነሱ በኋላ ብዙዎቹ ወደ የቤታቸው እንዲመለሱ ተደርጓል። ያልወጡም አሉ። እናንተ ምን ላይ ናቸው? አሁን እኛ ምንም ነገር የተደረገ የለም። እኛ ለእሳት ቃጠሎ የተደረጉ እሳቱን ሊያስነሱ ይችላሉ የተባሉ ተመሳሳይ ያለፈው ቃጠሎ ያነሱ ማቴሪያሎች አሁንም ቢልዲንጋችን ላይ እንዳሉ ነው። አልተጀመረምም፣ ጭራሹንም አልተጀመረምም። እነዚህ ደግሞ የጋዝ ቲዩቦቹ በትክክል አልተገጠሙም የተባለውም እነሱም እስካሁን ድረስ ምንም ስራ አልተጀመረም። ብቻ በፖሊስ እና በሴኩሪቲ ጥበቃ ላይ ነው ያሉት። በርካታ ጋዜጠኞች፣ አለም አቀፍ የሆኑ ጋዜጠኞች በሙሉ እዚያው ቢልዲንግ ውስጥ አካባቢ ቆመው እኛ በአጋጣሚ ስንወጣ ስንገባ ቃለ መጠየቅ ከማድረግ ውጪ በካውንስሉም ሆነ በመንግስት ደረጃ ምንም እስካሁን ድረስ የተደረገ ነገር እኔ ባለሁበት አካባቢ የለም። የት ነው እርስዎ አሁን የሚኖሩት? እኔ ኖርዝ ለንደን ውስጥ ይሄ ታፕሎ ተብሎ የሚጠራው አግሌድ ሮድ ላይ የሚገኘው ትልቁ ቢልዲንግ ላይ ነው ያለሁት እና ልክ ከዚህ አሁን ካለንበት የሃምሳ ሜትር ርቀት ነው ማለት ነው እንድናርፍበት ከተደረገው ቦታ አቶ አለባቸው ደሳለኝ ለሰጡኝ ማብራሪያ አመሰግናለሁ። ወደፊትም ሁኔታዎችን እየተከታተል እንደውላለን። በጣም አመሰግናለሁ። እኔም የቮይስ ኦፍ አሜሪካን ይህንን እድል ስለሰጠኝ ከልባ አመሰግናለሁ። እግዚአብሔር ይስጠልኝ። Hello Djigga, Hello Goday, Hello Gabri Dahar, Hello Dagabur, Hello Diredawe, Hello Shini, Gabina VOA, Gabina Gabina Gabina, <laughs> <laughs> <laughs> What do -e Gabina VOA, Gabina Gabina Gabina. gabina. <laughs> አሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት አንድ ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርስ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል፣ እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ یه آدی سوتوله دتدمت. نو، آبران کات شگر. የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናመራለን። ያለ መኖሪያና ስራ ፈቃድ የሚኖሩ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የሚያዘው የሳውዲ አረቢያ የስጠና ቀናት የጊዜ ገደብ ተጠናቋል። አንድ መቶ አምስት ሺህ የሚሆኑ ኢትዮጵያውያን የጉዞ ሰነድ እንዲወስዱና አርባ ሁለት ሺህ ገደማ የሚሆኑት ደግሞ ወደ ሀገር እንደገቡ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ለቪኦኤ ገልጸዋል። በሌላ በኩል ደግሞ ወደ ኢትዮጵያ ለመመለስ የጉዞ ሰነዳቸውን የጨረሱና ቲኬት የቆረጡ ተመላሾች በበረራ እጥረት ምክንያት እየተንገላቱ እንደሚገኙ ለቪኦኤ ተናግረዋል። በአውሮፕላን ቲኬት ከአለማግኘት ጋር ተያይዞም ሜዳ ላይ ወድቀናል የሚሉ በርካቶች ናቸው። የሳውዲ መንግስት የኢትዮጵያ መንግስት የጠየቀውን ጊዜ የማራዘም ጥያቄ መልስ እስኪያገኝ ዜጎች ወደ ሀገር በሰላም የሚገቡበትን መንገድ ለማመቻቸት ከፍተኛ ጥረት እያደረገ መሆኑን እና በመጨረሻዎቹ ቀናት መላሾች ላይ የደረሰው በረራ ጥበት እየደረሰ ያለውን እንግልት ለመቀነስ የኢትዮጵያ መንግስት ከፍተኛ ጥረት እያደረገ መሆኑን አቶ መለስ አለም ተናግረዋል። ዝርዝሩን መስታወት አረጋ ይዛለች። ከሺህ በላይ የጉዞ ሰነድ መውሰዳቸው ከሺህ በላይ ደግሞ ወደ ሀገር መግባታቸው ቢረጋገጥም የተመላሽ ቁጥር የታሰበውን ያህል አለመሆኑ አሁንም የኢትዮጵያ መንግስትን እንደሚያሳስበው የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አቶ አለም ገልጸዋል። በቀነ ገደቡ የመጨረሻ ቀናቶች በርካታ ተመላሾች ወደ የምዝጋበያ ጣቢያዎቹ መምጣታቸው አሁን ለተፈጠረው እንግልት እንዳጋለጣቸው አያይዘው ገልጸዋል። አሁን ባለንበት ሁኔታ ላይ ዜጎችን ወደ ሀገራቸው ከመመለስ አንጻር ያሉ መሰናክሎች አሉ። አንደኛ ዜጎች ወደ ሀገራቸው እንዲመለሱ የተሰጠበት የመጨረሻ ሰዓት ላይ ነው፣ ሁሉም ወደ ውሳኔ ደርሶ ትኬት ወደ መግዛት የገባው እነሱ የመጨናነቅ ፈጥሯል። ከዛ በተጨማሪም ከኛ ቁጥጥር ውጭ የሆነው ሳውዲ ውስጥም እንደዚህ ዜጎችን የሌሎች ሀገሮች ዜጎችን ከመፍጠር አንጻር መጨናነቅ አልነሱም ጋር ስለዚህ አንደኛ ዜጎቻችን ዘግተው በመወሰናቸው እና ወደ ሀገር ቤት ለመምጣት ስኬት በመቅሮባቸው፣ ሁለተኛ ሳዑዲም አካባቢ ባለው የትራንስፖርት መጨናነቅ ምክንያት ዜጎች በተወሰነ ደረጃ እንግልት እየደረሰባቸው ነው። ይሄ እሱ ተጠብቆ የተወሰነ ሰው መምጣት እንዲችል አየር መንገድ ጥረት እያደረገ ነው። እሱ ተጠናክሮ ይቀጥላል። እንዳልሸው ግን የተወሰነ እንግልት አለ። ይህንን መቀበል ያስፈልጋል። ከበረራ እጥረት ጋር ተያይዞ የሳውዲ መንግስት ለኢትዮጵያውያን ተመላሾች አውሮፕላኖች መመደቡ ተጓዦችን ቢያስደስትም የኢትዮጵያ አየር መንገድ ካወጣው የጉዞ ትኬት ታሪፍ መነሻ ከሪያድ ዘጠኝ መቶ ሪያል ጨምሮ ከአንድ ሺህ ሁለት መቶ ሪያል መድረሱ በርካታ ተመላሾችን ቅር አሰኝቷል። በተለይም በሪያድ እና ጅዳ ለማይነሱት ተመላሾች ከተጨማሪ የጉዞ ወጫቸው ጋር ከአቅማቸው በላይ እንደሆነ ነው የሚናገሩት። የቆረጥ ነው አው ግማሹን የሳዑዲ ግማሹን የኢትዮጵያ ነው። አሁን ከአቧ እስከ ሪያድ በሳዑዲ ማለት ነው። ከዚህ እስከ ኢትዮጵያ ደግሞ በኢትዮጵያ እንዳይ ከየት እንዳ፣ በሳዑዲ አየር ሁለት ሺ ሁለት መቶ ሪያል በመርከብ ደግሞ በባህሪ ደግሞ አሻ አምስት መቶ ተብሎ በጣም ህዝብ ተጨናንቋል። በጣም ሰወል ውስጥ ነው ያለ ነው። የኢትዮጵያ መንግስት በሳውዲ የአውሮፕላን ትኬት ዋጋ ላይ ምንም አይነት መብት እንደሌለው ቃል አቀባይ መለስ አለም ይናገራሉ። አወጣ የተባለው ሂሳብ በተመለከተ አበሀ በሚገኘው የኢትዮጵያ ኤምባሲ የምዝገባ ጣቢያ በጉዞ ሂደትና ትኬት ማጣት ምክንያት እንግልት እየደረሰባቸው እንደሆኑ በርካታ ተጓዦች ይናገራሉ። ያለነው አበሀ ተህሪል አንማት የሚባል ቦታ አለ ማለት ነው። ተህሪል አንማት እሺ፣ አሁን አውሮፕናል ጣቢያ ናችሁ፣ ትኬት ገዝታችኋል፣ ምስቲ ያለሁን ነገር ንገሩኝ። ትኬት በሰማት መበሰሚያ ቦታ ጀዋዛ ታጠግብ ነው ያለን እሺ ገስታ ግን በአግባቡ ያ እንትን ያለ ድሜ የለም። ገባሽ አሁን የሆነ እንደ ቢሮ ነገር መክተብ እንትን የሚሰጡበት ነበረ ወረቀት የሚሰጡበት ማለት ነው። ያንን ተከራይቶ እኮ አሁን እነሱ ልቀቁ ተብለናል። ልቀቁ ውጡ ነው የሚሉት። አሁን ወዴት ነው ልቀቁ የሚሏችሁ? ወዴት ትሄዱ? በቃ እናውቅም። ልቀቁ ነው የሚሉትኝ ወይም ሀገር እናስገባችሁ ያለ ያለበለዚያ ልቀቁ ነው የሚሉት። አንባሲዎቹ አቅማቸው በላይ ሆኖባቸዋል። አሁን ጆ እንትኖቹ ናቸው። የሳዑዲ መንግስት ነው። አሁን እንትን ያለኝ ማደሪያችሁ የት ነበር? ለስንት ቀን ነው? ለዛውም ለኢሻራው ለበረንዳው ነው ራሱ። አሁን ልቀቁ እየተባለ ነው ያለ። ነው ሴቱም ወንዱም ውጭ ነው። እንኳን ሦስት ወር የተቀመጠ ነው ሻንጣ ይዞ ምንም ያልተስተካከለለትም በሰማት ይዞ የአየር ትኬት የለም የአየር ትኬት ይዞ በሰማት የሌለዋለ ሁሉም እንደ ነው የሆነ ሁለት ወር ሶስት ወር ይህ እናገኛለን ብለን ቁጭ ብለን ሻንጣችንን ረት በና አራት ሺ አምስት ሺ ብር የያዘ ሻንጣ ጥበና እንዴት ረቁሳችንን እንገባለን ወደ አገር። አሁን ስንት ናችሁ እዛ ጋር ያላችሁ? ስንት ትሆናላችሁ? በግምት ወደ አምስት ሺ የሚሆን ህዝብ ነው ያለው። ብዙ ጊዜ የከረሙ ስላሉ ህዝቡ ዜ ላይ ይጣላን የተደባደበ እዛ ሹርዳ ይመጣብናል። ወደ ወደ እየተወለከለክ ነው ያለው። በቃ ልክ እንደ ሻንጣ ሜዳ ላይ ነው ሰው ያለው ወድቆ ማለት ነው። ወደ ሀገራችን ለመግባት ልባችን ቢነሳም ለመመለስ የጉዞ ሰነድ የወሰዱት ወገኖቻችንን መንገላታት ስንመለከት መቆየቱን መርጠናል ያሉንም ነበሩ። ቲኬት የቆረጡ አሉ። ቲኬት እነዛ የቆረጡ ልጆች ያው ከአየር ሪፖርትም የተመልሳሉ ስለሚባል ገና ነው እነዛ ቲኬት የቆረጡ ልጆች ገና እንደን አይነቱ ያልቆረጠ ደግሞ ዝም ብሎ መጨረሻውን እያየ ነው። ግን በጣም ብዙ ህዝብ ህዝብ አለ በጣም ብዙ ህዝብ ያልሄደ ዝም ብሎ ተጉላልቶ የቀረ ቆርጦ ቲኬት አለ። ገና ሄደው ያልበረረ ገና ቲኬትም ለአሻራ ለማድረግ የተዘጋጀ አለ። ገና ወረቀቱ ለማውጣት የኤምባሲ ክሲ ወረቀቱ ለማውጣትም አለ። ገና በና ገና የሄደውም ካለው የሄደው ያንሳል። መስተናገድ የለም። አሁን ህዝቡን ለመውጣት ይፈልጋል። ከዚህም በኋላ ታውቂያለሽ፣ ግን የሚያስተናግድ ሰው የለም። እየተንቀዋለሉ ነው ያሉት። በሽተኞች፣ አራሶች፣ እርጉዞች ቢያንስ እነሱ ሲሳፈሩ ነው ህዝቡን መሳፈር ያለበት። ቀነ ገደቡ ቢጠናቀቅም የኢትዮጵያ መንግስት ዜጎቹን ለመመለስ ጥረቱን እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ መለስ በመጨረሻ ገልጸዋል። የኢትዮጵያ መንግስት ዜጎቹ ያለምንም እንግልት ወደ ሀገራቸው እንዲመለሱ ጥረት የጀመረው ዛሬ ወይም ትላንት አይደለም። የሳውዲ መንግስት የፎይታ ጊዜ ካወጣ ጊዜ ጀምሮ የተለያዩ እርምጃዎችን ሲወስድ ነበር። እንዲሁም በሶስት በራፍ የተከፈለ እርምጃ ነው የወሰደው አንደኛው ዜጎች የሳውዲ መንግስት ያወጣውን የእፎይታ ጊዜ በተመለከተ የተሟላ መረጃ እንዲያገኙ ነው። ያ የእፎይታ ጊዜ አዋጁ እንድምታው ምንድን ነው? ምን ሊያስከትል ይችላል ብሎ የመገናኛ ብዙኃን ህብረተሰቡ፣ ሳኡዲ የሚገኙ ወገኖቻችን በደንብ መረጃ እንዲያገኙ ተደርጓል። ሁለተኛው ወደ አገር ቤት ከመመለስ አንጻር ሚስዮኖችን የማጠናከር ስራ በሰው ኃይልም በገንዘብም ተጨማሪ የመዝገቢያ ቦታዎችን የማምጣት የበረራ ሰዓቶቹን መጨመር በሁለተኛ ምዕራፍ ላይ ሲሰራ የነበረ ስራ ነው። ሶስተኛ ደግሞ ወደ አገር ቤት ከመጡ በኋላ እንዴት ነው መቀበል ያስፈልጋል የሰው ሀይሉን የማጠናከር፣ በጤና ጥበቃ ሚኒስቴር መሰራት የሚገባው፣ በፖሊስ መስራት የሚገባው፣ ሰራተኛና ማህበራዊ ጉዳይ መስራት የሚገባው፣ የአዲስ አበባ ፖሊስ መስራት የሚገባው፣ የአዲስ አበባ መስራት የሚገባው ተብሎ ሴክተር መስሪያ ቤቶች የአባል የሆኑበት ብሔራዊ ግብረ ሀይል ሰፊ ስርዓት ይሰራ ቆይቷል። ስለዚህ በቀጣይም ቢሆን በኢትዮጵያ መንግስት በኩል ዜጎቹን ለመመለስና ለማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ዜጎቻችን በተቀመጠው ጊዜ ወደ ሀገራቸው ባይመጡም አሁንም በዲፕሎማሲያዊ መንገድ መብታቸው ተከብረው ወደ ሀገራቸው እንዲመለሱ የሚደረገው ጥረት የሚቀጥል ይሆናል። መኖሪያ እና የስራ ፈቃድ የሌላቸውን ሰዎች በጅምላ ማፈስ እና ወደ እስር ቤት እና ለተለያዩ ቅጣቶች መዳረግ ከጀመረች በኢትዮጵያ እና በሳውዲ አረቢያ የነበረው የዲፕሎማቲክ ግንኙነት ምን ይሆናል? በፌዴራል መንግስት በኩል አሁንም ጥረቱ ቀጥለዋል ከሳውዲ መንግስት ጋር ንግግሩ ይቀጥላል። ከአንድ ወር በፊት በክቡር ጠቅላይ ሚኒስትሩ አማካኝነት የፎይታ ጊዜው እንዲራዘም የቀረበ ጥያቄ ነበር። እሱን በተመለከተ እስካሁን ምላሽ እየጠበቀን ነው። በአጠቃላይ ግን መንግስት ባለው ጊዜም በቀጣይም ጊዜ ዜጎችን ለመመለስ የሚያደርገውን ጥረት አጠናክሮ ይቀጥላል። የጋቢና ጉዟችን በዚሁ ተጠናቋል። ትዊተርም እንዲሁ ሀሽታግ ካቢና ወይም በመጠቀም አስተያየቶቻችሁን አድርሱን በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ዳምብራውን ነው በነገው ጉዞ እንገናኝ መልካም ምሽት